ዶክተር ብርሃኑ ነጋ በፔንስልቬንያ ግዛት በሚገኘው በክሊን ዩኒቨርሲቲ ውስጥ የምጣኔ ሀብት ፕሮፌሰር ናቸው። በተለያዩ አምደ መረቦች ከትግል አጋሮቻቸው ጋር ሲገናኙና ሲጨባበጡ ትላንትናና ከትላንት በስቲያ በፎቶዎቻቸው ታይተዋል። የአርበኞች ግንቦት ሰባት የአመራር አባል ዶክተር ታደሰ ብሩ እንደገለጹልኝ፣ ከፍተኛው የስልጣን እርከን ሙሉ በሙሉ በሚባል መልኩ አብዛኛው አካል የትግሉን ጎራ ተቀላቅሏል። የቀሩት ቶች ሲሆኑ በውጭ ያለውን የንቅናቄውን ደጋፊ የሚያስተባብሩ ናቸው። ለአመራር አባሉ ዶክተር ታደሰ ብሩ ሶስት ተከታታይ ጥያቄዎችን ጠየቅኩኝ። መቼ ነው የአርበኞች ግንቦት ሰባት መሪዎች ከፍተኛ አመራር በትክክል ኤርትራ የገቡት? ምን አይነት የትግል መስመርን ነው የምትከተሉት? ለምንስ ጦርነት መረጣችሁ? በሰላማዊ መንገድ መታገሉ አይበጅምን? ለሚለው እሳቸውም በተከታታይ ሲመልሱ ወደዛ የገባው ሁለት ቀን ለውዘ ወደዛ የገባው እና ከሱ ጋር ደግሞ ከዚያም በፊት የሄዱ ሰዎች ነበሩ፣ ከአመራር ውስጥ የነበሩት እና አሁን ግንቦት ሰባት ከፍተኛ አመራር ሙሉ በሙሉ ዛኔ ይደረገልታል እና ውሳኔዎች ለመወሰን በሚያስችል መንገድ አመራሩ ዛኔ ያለው ጥቂት አመራሮች ውጪ በሌላ ለዚህ ጉዳይ ጋር ካሉት መስተቀረ ሁለገብ ትግል የሚባለውን ስትራቴጂ የያዘ በሰላማዊ መንገድም ሰላማዊ ባልሆነ መንገድም አደብ አልቆ መሄድ ይቻላል፣ እንደዛ ነው የሚያዋጣን የሚል መንገድ የያዘ ግንቦት ሰባት ተፈጠረ እና ሲፈጠርም ከሰላማዊ ሜዳ የወጣ በመሆኑ ከምርጫ ሜዳ የወጣ በመሆኑ መሪዎችም የሚኖሩበት ከደዚህ የራቁ ነበሩ እና ቀስ በቀስ ግዴታዎች ሲያስገድዱ ጉልበት ስራዎችን የአመፅ እርምጃዎችን የሚወስዱ አካላት መኖራቸው አስፈላጊ መሆኑ በመታመኑ ያው ግዴታ ስለሆነ በግድ ተገዶ የመጣ እንጂ ወደዛ የመሄድ ፍላጎትም ያለው አመራር አይደለም። ያለው አባላት ቢሆኑ አሁንም ቢሆን እንደዛ ነው የሀገራችን ውስጥ የመሳሪያ ባይሆን በጣም የምንፈልገው ነገር ነው። ወደዛ ባሄድ የምንፈቅለው ነገር ነው። አሁንም ቢሆን ብቸኛ መንገድ ነው ብለን አናምንም። በዚህ ምክንያት ነው ሁለገብ ትግል የምንለው ህዝባዊ እንዲተኝነት እና ህዝባዊ አመፅ ተደጋግፈው ይሄዱ ነው የምንለው እንጂ በአመ ሊመጡ ብቻ እንዲያልቅ ነገር አንፈልግም። ገባኝ ዶክተር። አሁን እንደምንሰማው ወደ ኤርትራ ገቡ ነው። እና ነፃ መሬት የላችሁም፣ ኢትዮጵያ ውስጥ ነፃ የኢትዮጵያ መሬት ላይ መግባት አይቻልም። ግንባሩ ያለው ነፃ መሬት ላይ አሁን ባለው ሁኔታ አገር ውስጥ የገቡ አገሮች ጉብት ሰባት ታጋዮች አሉ። አገር ውስጥ ያልገቡ በኤርትራ ምድር ላይ ያሉት ግንበር አካባቢ ያሉ አሉ። አሁን መሪያችን የገባው ኤርትራ ነው ተባለ እንጂ እዛ ውስጥ ብቻ ይቆያል ማለትም አይደለም ታጋዮቻችን ወደሚሄድበት ቦታ ይሄዳል እና አሁን ያለበት ቦታ ነው ያልነው እንጂ እዛ ነው የሚሆነው ማለት አይደለም የሚሆነው ሰራዊቱ ታጋዮቻችን የሚኖሩበት ቦታ ላይ ይኖራል የተወሰነ መጠን የስራ ምድር ላይ ያሉ የተወሰኑት ገብተዋል ትግሉ እየጠቀለ በቆየ ቁጥር ደግሞ ወደ ውስጥ መግባታቸው የሚያቃል ነገር ነው አመራሩም አብሮቸው ነው የሚሄደው አብሯቸው ነው የሚኖረው ማለት ነው ሌላው ይላሉ ዶክተር ታደሰ አመራሩና መሪው ትግሉ ፍጻሜ እስከሚያገኝ እዛው በፍልሚያ ሜዳ ይከርማል ይጠቀማሉ። የአርበኞች ግንቦት ሰባት ሰራዊት ብዛትና አቋሙን በተመለከተ ከመግለጽ የተቆጠቡት ዶክተር ታደሰ ወታደራዊ ጉዳዮችን በተመለከተ የእሳቸው ሙያ ባለመሆኑ ተጨማሪ ሀሳብ እንደማይሰጡም ተናግረዋል። በአፍሪካ ቀንድ፣ በሱዳን፣ በደቡብ ሱዳንና በሶማሊያ ያለው ጦርነት ኢትዮጵያ ውስጥ በህዝብ የተመረጠና በመድብለ ፓርቲ የሚያምን ዲሞክራሲያዊ መንግስት ቢኖር መፍትሄ እንደሚኖረውም ዶክተር ታደሰ እንዲህ ያብራራሉ። ሁሉ ጊዜም ብዙ ጊዜ እናያለን በዚህ በሰለጠኑ ሀገሮች ውስጥ አንዳንድ ጊዜ ጊዜ ፖለቲካ ለመተንተን ጉዳይ ችግሮች ሲታዩ እናያለን አሁን በትክክል ኢትዮጵያ ከተታየ የለዚህ ከታየ አፍሪካ ቀንድ ላይ ያለው የኢትዮጵያ ብቻ አይደለም። የአፍሪካ ቀንድ ችግሮችን ለመፍታት የኢትዮጵያን ዲሞክራሲያዊ ማድረግ በጣም ከፍተኛ ዋጋ አለው ብለን በመጨረሻ የሚያርበኞች ግንቦት ሰባት ዋና አላማ ስልጣንን ለመያዝ ሳይሆን በኢትዮጵያ ውስጥ የህዝብን ድምጽ የማይቀማ ፍትህ፣ ነጻነትና እኩልነት ያለው በህዝብ የተመረጠ ዲሞክራሲያዊ መንግስትን ማቋቋም ወይንም ስርዓትን መፍጠር ነው ብለዋል። በተባበሩ መንግስታት ድርጅት የኤርትራ አምባሳደርን በጉዳይ ጉዳዩ ላይ ለማነጋገር ወደ ጽህፈት ቤታቸው ደውዬ ነበር። አምባሳደር ግርማ አስመሮም ወደ አስመራ መሄዳቸውን ከጽህፈት ቤታቸው ተገልጾልኝ ትላንት ጊዜውን በመምሸቱ ሌላ ጊዜ እንደማገኛቸው ተብራርቶልኛል። ለዶችቬሌ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ